በአፍሪካ እድገትን ለማፋጠን ከአስር ዓመታት ወዲህ የግል ዘርፉን ማሳተፍ እየጎላ የመጣ ሂደት ይስተዋላል። ይህ ደግሞ የአፍሪካ መንግስታት ካዝናቸው ዳጎስ ያለ ባለመሆኑ ወደ ብድር ፍለጋ ማማተራቸው አልቀረም። በዕዳ ወጥመድ ውስጥ አፍሪካ እንዳትነከር በጥንቃቄ መሄድ ያሻል፣ በማለት ባለሙያዎች ይተነትናሉ። ሆኖም ግን በትስስርና በልማት ትብብር አጋርነት መልኩ የሚታይ መሆን እንዳለበትም ያስገነዝባሉ። የጀርመን መንግስት በአፍሪካ ህብረት አማካኝነት አባል ሀገራት ልማት ሊፋጠን ያስችላል በሚለው ላይ እየተሰራ መሆኑን በአፍሪካ ህብረት በጀርመኑ ፕሬዚዳንት ፍራንክ ቫልተር ሽታንሃይመር እየተመራ ወደ አዲስ አበባ የመጣው የዱካን ቡድን ጉብኝት ባደረጉበት ወቅት ይህንን የገለጹልኝ ከቡድኑ ጋር ከተወያዩ በኋላ ቃል አቀባዩ ኤባ ካሎንዶ ናቸው። በመጀመሪያ የጀርመኑ ፕሬዚዳንት ፍራንክ ቫልተር ሽታንሃይመር የእሳቸው የሆነ ለየት ያለ ስብዕና እና ለአፍሪካ ያላቸው አቋም ነው። አንድ ትልቁ ጉዳይ በአፍሪካና በጀርመን የሚኖረውን ትብብር ደረጃውን ለማሳደግ ያሳዩት ነው። ይህንን ደግሞ ቀደም ሲል የውጭ ጉዳይ ሚኒስትር ከነበሩበት ጊዜ አንስቶ እዚህ ከዛሬ አራት ዓመታት በፊት በመጡበት ወቅት ያሳዩት አቋም ነው። በጀርመንና በአፍሪካ ሕብረት መካከል ያለው ትስስር ለየት ያለ ነው። በበርካታ ዘርፎች ጀርመን ድጋፍ አሳይታለች። ጥቂቶቹን ለመጠቃቀስ በትምህርት፣ በልማቱ፣ በተለይ በግብርናው፣ በሰላምና በጸጥታው ተግባራት ላይ እዚህ በተጨባጭ ደግሞ የምናየን ለዚሁ የሚውል ህንፃ መገነባቱ ነው። ከሁለትዮሽ ትብብር በተጨማሪ በሌሎች የውጭ ተቋማት ውስጥ ለአፍሪካ ኅብረት ህልውና ጀርመን የአዲስ ትብብር መንፈስ አንጸባራቂ ናት በማለት የገለጹልኝ የቻንስሊየር አንግላ ሜርኬል እንደ እኔ እምነት በቡድን ሃያ በበለጸጉት ሃገራት መድረኮች ውስጥ በጀርመን ቻንስለሯ አንግላ ሜርክል እየተገለጸ ያለው አቋም አዲስ የትብብር መንፈስ ነው። ይህ ደግሞ ከአፍሪካ ጋር ለሚኖረው የልማት አጋርነት በቻንሰለርዋ ተደጋግሞ የተንጸባረቀ መሰረተ ሐሳብ ነው። እንደ አጋርነት ደግሞ በወቅቱ የጀርመን የውጭ ጉዳይ ሚኒስትር በነበሩት አሁን የጀርመን ፕሬዚዳንቱ ስተንሃይመር የሚጋሩት ነው። አሁን ባለንበት ደረጃ የሁለቱ ሀገራት ትስስር ጠንካራ ቢሆንም በአዲስ መልክ ሊታይ የሚገባው ጀርመን ባንጸባረቀችው ትስስሩ ከአውሮፓ ህብረት ጋር መሆኑ ነው። ይህንን አቋም እኮ በአውሮፓ ህብረት ውስጥ ጉዳዩ ትኩረት አግኝቶ በጥንቃቄ እየታየ ቢሆንም ስጋትንም እያስከተለ መሆኑ አልቀረም። ሆኖም በግምት ውስጥ የአፍሪካ እና የአውሮፓ ግንኙነት ታሪካዊ ሂደት ስላለው ትብብሩ ዘላቂ እንደሚሆን አምናለሁ። ጌታቸው ተድላ ኃይለ ጊዮርጊስ ለዲደብልዩ ዘገባ ከአዲስ አበባ።